ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች ከእሁድ መጋቢት 12 2013 ዓ ም ዝግጅት ጋር ሰሎሞን አባተ ነኝ የምሽቱ አስተናጋጃቸው በዚህ ምሽት ትግራይ ውስጥ የጾታ ጥቃት ሰለባዎች መሆናቸውን የተናገሩ ሴቶችንና የክልሉን ጊዜያዊ አስተዳደር ምላሽ የያዘ ዘገባ ይዘናል ትግራይ ውስጥ ባለው አጠቃላይ ሁኔታ ላይ የትግራይ ዲሞክራሲያዊ ትብብር ትዴት ሊቀመንበርና ከህወሓት መስራቾች አንዱ የግንባሩ የቀድሞ ታጋይ ዶክተር አረጋዊ በርሄን አነጋግረናል። ክርክርም ይዘናል። እስከ ምሽቱ አራት ሰዓት ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በትግራይ ክልል ያለውንና አሳሳቢ ያሉትን ሁኔታ አስመልክቶ ከኢትዮጵያ መሪዎች ጋር እንዲወያዩ በዩናይት ስቴትሱ ፕሬዚዳንት ጆ ባይደን የተላኩት ሴናተር ክሪስቶፈር ኩንስ ትናንት ማምሻውን ከኢትዮጵያ ምክትል ጠቅላይ ሚኒስትር ደመቀ መኮንን ጋር ተገናኝተዋል። ይህን ውይይት አስመልክቶ እስካሁን ከሁለቱም ወገኖች የወጣ ይፋ መግለጫ የለም። እስክንድር ፍሬው ተከታዩን አድርሶናል። ትናንት ከሰዓት አዲስ አበባ የገቡት ሴናተሩ ማምሻውን ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ተገናኝተው መወያየታቸውን የኢትዮጵያ ቴሌቪዥን ዘግቧል። በትግራይ ክልል ያለው ሁኔታ፣ በኢትዮ ሱዳን ድንበር ያለው ውጥረትና የህዳሴው ግድብ ደግሞ በውይይቱ የተነሱ ነጥቦች መሆናቸውን ዘገባው አመልክቷል። ውይይቱ ይህንን ጉዳይ ጨምሮ በሌሎች ነጥቦች ላይ እየተመከረበት እንደነበርም ነው የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ያብራሩት። በትግራይ ህግ በማስጠበቁ ሂደት ውስጥ ሎካል ሚሊሽያን እንደ ውጭ ሀገር ኃይል የመቁጠሩ አቅጣጫ በፍጹም ማያስኬድ አግባብነት እንደሌለው የውስጥ ጉዳይ ኢትዮጵያ ጉዳይና ኢትዮጵያ ሉዓላዊ ጉዳይ መሆኑን፣ በዚህ ረገድ የኢትዮጵያ መንግስት ትክክለኛውን አቋም እያስረዳ መሆኑን፣ የአሜሪካ መንግስትም እንደ ወዳጅ መንግስት ትክክለኛውን ነገር እንዲያጤነው እንዲረዳው አብሮ ለመስራትና ያልተስተካከሉ ነገሮች ነው አብሮ ለማስተካከል በኢትዮጵያ በኩል ያለውን ፍላጎት ገልጸውላቸው ገንቢ የሆነ ውይይት አካሂደው ነው የተለያዩት ማለት። ሴናተር ክሪስቶፈር ኩንስ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ስለመወያየታቸው ግን እስካሁን የተገለጸ ነገር የለም። የኢትዮጵያ ቆይታቸውን አስመልክቶም ከዩናይትድ ስቴትስም ሆነ ካስተናጋጇ አገር እስካሁን የወጣ ይፋ መግለጫ የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው አመሰግናለሁ። በሰሜን ሸዋ ዞን አጣዬ አካባቢ ከትናንት በስቲያ አንስቶ የተከሰተው በጦር መሳሪያ የታገዘ ግጭት ቢቀዘቅዝም አሁንም አካባቢው ግን አለመረጋጋቱን ነዋሪዎች እየገለጡ ነው። አጣዬ ወታደራዊ ጥቃቱን ተከትሎ የዘረፋ ሰለባ ሆናለች የሚሉ ድምፆችም እየተሰሙ ነው። የአማራ ክልል ብልጽግና ፓርቲ፣ የክልሉ መንግስትና የአማራ ብሔራዊ ንቅናቄ አብንም ጥቃቱን ተከትሎ መግለጫዎችን አውጥተዋል። መስፍን አድራጌ ዝርዝሩን ይዘዋል። ከአሜሪካ ድምጽ ሬዲዮ ጋር የአፍታ ቆይታ የነበራቸው የፍራታና ግድም ወረዳ አስተዳዳሪ ደምሰው መሸሻ ዛሬም አጣዬ ከተማና ዙሪያዋ በወታደራዊ ጥቃት ምክንያት አልተረጋጋችም ብለዋል። አጣዬ በጣም ጭር ብሏል። አገልግሎቶች ያሉ ቤቶች ተዘጋግተዋል። በከባድ መሳሪያ የታገዘ ወታደራዊ ጥቃት የሰነዘረው አካል ከተማዋን እየዘረፈና እያቃጠለ ነው ሲሉ የዘረፋው ሰለባ የሆኑ የከተማዋ ነዋሪ ለአሜሪካ ድምጽ ሬዲዮ ገልጸዋል። ቤቱን በቃ አጠቃላይ ሰባብረውታል። እኛ ሰፈር ብዙ እስከ ያሉት የሚዘረፉት ቴሌቪዥን አቀረ ሁሉም በቃ ፍርጅም በጣም ሁሉም እንግ ባዶ አርገውታል። መውሰድ የሚያሽሙትን ንብረት ደግሞ እየሰባበር ስሚጡት ቤተው ተዘርፏል። አዎ ተዘርፏል። አሁን ችግሩ ወደ ሸዋሮቢት ከተማ ተዘዋውሮ ለሰዎች ሞት ምክንያት የሆነ ግጭት ተፈጥሮ እንደነበረም ከስፍራዊ ደረሰ መረጃ ያመለክታል። ለዚህ ከሳን ሰዓት ጀምሮ እስከ ሶስት ሰዓት አራት ሰዓት ድረስ ነበረ ተኩስ ተኩስ ከተማ አሁን ቀዝቅዟል። ተረጋግተዋል። ያው ሞት ነው የተወሰነ አንድ ሶስት ሰው አለ። በምን አረጋገጣችሁ? አንድ ሶስት ሰው መሞቱ ነ ተፈርተው የት አካባቢ ነበረ ተኩስ ልውጡ የነበረው አካባቢ በአጠቃላይ። ይህ በእንዲህ እንዳለ የአማራ ክልል ብልጽግና ፓርቲ፣ የክልሉ መንግስትና የአማራ ብሔራዊ ንቅናቄ አብን ጥቃቱን በማውገዝ መግለጫ አውጥተዋል። ከአዲስ አበባ በደብረሲና እንዲሁም ከደሴ በደብረሲና በኩል ወደ አዲስ አበባ የሚደረገው ጉዞ ተቋርጧል። አሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ፣ ከደሴ አድማጮች፣ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። መስፍን አራጌ ለዘገባው አመሰግናለሁ። በሚያንማሯ ማንዳ ላይ በጦር ሰራዊቱ የተፈጸመውን መፈንቅለ መንግስት የሚቃወሙ ሰልፈኞች በጸጥታ ኃይሎችና በፖሊስ የሚደርስባቸውን የኃይል እርምጃ ለማስቀረት የተቃውሞ ሰልፋቸውን ወደ ሌሊትና ንጋት ሰዓታት ታዝረዋል። ከትላንት ሌሊት እስከ ዛሬ ማለዳ የቀጠለውን ህዝባዊ የተቃውሞ ትዕይንት ነጭ የስራ ልብሳቸውን ያደረጉ ሐኪሞች፣ ነርሶች፣ የሕክምና ተማሪዎችና የፋርማሲ ባለሙያዎችም መሪያችንን እናድን፣ ለመጪው የህይወት እድላችን እንቆም ሲሉ የአገሪቱን የቀድሞ ተመራጭ መሪ አንሳንሶችን ያነሱበት መፈክር እያሰሙ አፍቃሪ ዲሞክራሲ ሰልፈኞችን ተቀላቅለዋል። ሱቺ እና ሌሎች በዲሞክራሲያዊ ምርጫ የተመረጡ የፓርቲያቸው አመራሮች ካለፈው ጥር 24 2013 አንስቶ በስር ላይ እንደሚገኙ ይታወቃል። የቀድሞ የሚያንማር መናገሻ ሰሜናዊቱ ከተማ ማንዳላይ የሀገሪቱን መንግስታዊ ስልጣን በኃይል የተቀራመጠውን ወታደራዊ አስተዳደር በመቃወም የተነሳሳው ህዝባዊ እንቅስቃሴ ማዕከል ሆና ቆይታለች። በሌላ ዜና የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬሽ ባለፈው አርብ በምስራቃዊ የሻን ክፍለ ግዛት በምትገኘው የአውንግባን ከተማ ስምንት የተቃውሞ ሰልፈኞች በሚያንማር ወታደራዊ ኃይል መገ ላቸውን ተከትሎ በጥብቅ አውግዘዋል። ለአፍጋንስታን የሰላም ድርድር ተስማሚ ሁኔታ ለመፍጠር ለሶስት ወራት የሚዘልቀውን ግጭቶችን ለመቀነስ የቀረበውን ሀሳብ ዩናይትድ ስቴትስ ሳተውን እኛንን ያቀረብ ነው ሲሉ ሁለት የአፍጋኑ አማጺ ታሊባን መሪዎች ለአሜሪካ ድምፅ በሰጡ ቃል አስታወቁ። ከጉዳዩ ጋር ግንኙነት ያላቸው በሙሉ ሁከትን የሚቀንሱበትን እቅድ አቅርበናል፣ ይሁን እንጂ ይህ የተኩስ አቁም አይደለም ያሉት የቡድኑ ቃል አቀባይ መሐመድ ናኢም ናቸው። ሆኖም ተጨማሪ ዝርዝር አልሰጡም። ሌላው የታሊባን ባለስልጣን በበኩላቸው እቅዱ ቀደም ሲል ኳታር ላይ የዩናይት ስቴትስና የታሊባን ወኪሎች ሲነጋገሩበት የቆየ ነው ብለዋል። ሁለቱ ወገኖች በቅርቡ ድኋ ላይ በታሊባንና በአፍጋኒስታን የእርቀ ሰላም ጥረት የዩናይት ስቴትስ ልዩ ተወካይ ዛልሜ ካሊዛድ መካከል በተካሄደው ስብሰባ ላይ ጭምር የተወያዩበት መሆኑን ስማቸውን እንዳይገለጽ የጠየቁ አንድ የታሊባን ባለስልጣን ተናግረዋል። ሀሳቡ ለመጀመሪያ ጊዜ የተገለጠው በያዝነው ወር መጀመሪያ ላይ የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ለአፍጋኒስታን ፕሬዚዳንት አሽራፍ ጋኒ በጻፉት ደብዳቤ ነው። ቆይቶም ደብዳቤው በስውር ለመገናኛ ብዙኃን እንዲደርስ ተደርጓል። ከቃል አቀባያቸው በስተቀር ሌሎች የታሊባን ባለስልጣናት ከመገናኛ ብዙኃን ጋር መነጋገር ስለማይፈቀድላቸው ስማቸው እንዳይጠቀስ መጠየቃቸውንም የአማጽ ቡድን ባለስልጣናት ጨምረው አስረድተዋል። በመጨረሻም ዜና ኮቪድ-19 የሕንዱ ግዙፍ የዓለም የክትባት አምራች ኩባንያ የክትባት መድኃኒቶችን መድረስ በመጠባበቅ ላይ ለሚገኙት ሶስት አገሮች ክትባቶቹ ከታቀደው ጊዜ ዘግተው እንደሚደርሱ አስታወቀ። ዘሴረም ኢንስቲትዩት በመባል የሚታወቀው የክትባት አምራች ኩባንያ የክትባቶቹን መድረስ በመጠባበቅ ላይ ያለው ዓለም የፈጠረው እጅግ የበዛ ጫና ለመዘግየቱ ምክንያት መሆኑን የክትባት መድኃኒቱን በመጠባበቅ ላይ ለሚገኙት ብራዚል፣ ሞሮኮና ሳውዲ አረቢያ አሳውቋል። ኩባንያው ለህንድ ከሚያቀርበው ክትባት ይልቅ የሚበልጠውን መጠን በመሸጥና በመለገስም ትችት እየደረሰበት ነው። በሌላ በኩል በህንድ ለወረርሽኙ የሚጋለጡ ሰዎች ቁጥር በብዛት እየጨመረ መሆኑ ተዘግቧል። ከህዝቧ 11 ሚሊዮኑ ለቫይረሱ የተጋለጠባት ደቡብ እስያዊቱ ሀገር በኮቪድ-19 ተጋላጮች ብዛት በዓለም ሶስተኛ ደረጃ ላይ ትገኛለች። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርትስ በ25 ሜትር ባንድ በ1240 ኪሎሄርትስ በ31 ሜትር ባንድ በ9485 ኪሎሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ መጋቢት 12 2013 ዓ ም ምሽት ፕሮግራም ነው። ፀሐይ እንዴት ናት? የት ናት? እቺ አይሮፕላን፣ ስፔሻል የሚያደርጋት ኢትዮጵያ ውስጥ በመሰራቷ ነው። ከዛ በኋላ አይሮፕላን ምናልባት ተገጣጥሞ ሊሆን ይችላል፣ ግን አይሮፕላን አልተሰራም እና ከካፕቴን ዘላለም አንዳርጌ ጋር የተደረገ ቃለ ምልልስ ይዘናል። አብራችሁም ሁኑ። አሁን ወደ መጀመሪያው ዝግጅት እንዝለቅ። ትግራይ ውስጥ የመደፈር ጥቃት እንደተፈጸመባቸው የሚናገሩ ከ580 በላይ ሴቶችና ልጃገረዶች በከበደ የአካልና የአእምሮ ስቃይ ላይ እንደሚገኙ ለቪኦኤ ገልጸዋል። እርዳታ ለማግኘት ወደ ተለያዩ የሕክምና ተቋማት የሄዱት ተጎጂዎች ዕድሜያቸው ከ8 ዓመት እስከ 90 ዓመት እንደሚደርስ ከትግራይ የሴቶች ጉዳይ ቢሮ የተገኘ መረጃ ይጠቁማል። በተፈጸሙባቸው ጥቃቶች ለኤችአይቪና ለሌሎችም ተላላፊ በሽታዎች የተጋለጡ የአካል ጉዳት የደረሰባቸውና ጽንስ ለማቋረጥ የተገደዱም እንደሚገኙባቸው ተገልጿል። የትግርኛ ዝግጅት ክፍላችን ባልደረባ ገብረ ገብረ መድህን ብዙዎቹን አናግሮ ያጠናቀረውን ዘገባ አዳነች ፍስሐየ ታቀርበዋለች። ከጦርነቱ ሸሽታ ከነ ልጆቿ በረሃ ላይ እንደቆየች የገለጸች አንዲት ባለትዳርና የሁለት ልጆች እናት ወደ ቤቷ ስትጓዝ የኤርትራ ወታደሮች እንዳያዟት እና ጥቃት እንዳደረሱባት ትናገራለች ናተይ ድኣ ብጥሪ ዕለት ሓደ ግዜኣ ክተወርሑ ማለት እዩ ኣብ ዓዲግራት ዙርያ ኮይኑ ቀርሰበር ቀርሰበር እዩ ዛላንበሳ መስመር እዩ ኣብኡ እዩ ያው ብዙ ኩነታት ቀለብ ወዲ ኣብ ሓዲ መስ ከነ ልጆቼ ሸሸቼ ስለነበር ቀለብ ጨርሺ ስንቅ ለማምጣት ከሁለት ወር በፊት ጥሪ አንድ ወደ ቤት ስመጣ አዲግራት ዙሪያ ቀርሰበር የሚባል ቦታ ዛላንበሳ መስመር ላይ መንገድ ላይ ያዙኝ። አስራ አምስት ሆኖ ተጫወቱብኝ። ሁለት ልጆች አሉኝ። እስካሁን አይናቸውን አላየኋቸውም በምን አይነት ሁኔታም እንዳሉ አላውቅም ጥር አንድ ከጠዋቱ ሶስት ሰዓት ላይ ይዘውኝ ድሮ ሀያኛ ተብሎ ወደሚጠራው ጦር ካምፕ ወሰዱኝ። አሁን የኤርትራ ወታደሮች ይዘውታል። ጥር ሰባት ቀን የለቀቁኝ አንዱ ግደላት ሲል፣ ሌላኛው ተሰቃይታ መሞት አለባት ብለው ጫካ ውስጥ ትተውኝ ሄዱ። ደም ይፈሰኝ ስለነበር ሶስት ቀን ቆይቼ እየተንፏቀኩኝ ወደ አውራ መንገድ ወጣው። በሩቅ ያዩዋት ቤተ ጨርቆስ የሚባል ቤተ ክርስቲያን አገልጋይ ቄስ ደግፈው እስከ አድግራት ከወሰዷት በኋላ አንድ የባጃጅ ሾፌር ወደ ዕዳጋ ሐሙስ እንደወሰዳትና ሰዎች ገንዘብ አዋጥተው መቀለ አይደር ሆስፒታል እንዳደረሷት ትገልጻለች። ሆስፒታል ውስጥ በጣም እንደተንከባከቧት የምትናገረው ተጎጂ ከባድ የአካል ጉዳት ስለደረሰብኝና በከፍተኛ ስቃይ ውስጥ ስለነበርኩ እስካሁን ክትትል እየተደረገልኝ ነው ብላለች። በጥቃቱ ወቅት ሊያስጥሯት የሞከሩ ወታደሮች ኖሩ እንደሆነ ተጠይቃ እንዲህ ብላለች። አይተውኛል። የሻቢያማ ሞልተው ነበር። አማራዎች ግን የሉም። ሀገራችን ውስጥ ያሉት የኤርትራ ወታደሮች ናቸው። እንኳን ሊገላግሉኝ ይቅርና አሁንማ የእኛ ጊዜ ነው እያሉ እየተሳደቡ መፈጠሬን እስክጠላና እስክሞት ድረስ ተጫወቱብኝ። በሕይወት ዘመኔ ሁሉ አልረሳውም። ሰብአዊነት የሚባል ነገር የላቸውም። አንዲት የቄስ ሚስትም ሲደፈሩ ማየቷን ቦታውንና ቤተ ክርስቲያኑን በስም ጠቅሳ ትናገራለች። የፆታ ጥቃት ሰለባ የሆኑ ሴቶች ወጥተው ድምፃቸውን በድፍረት እንዲያሰሙም ትመክራለች። ተመሳሳይ የመደፈር ጥቃት እንደደረሰባቸው የገለጹ ሌሎች ሁለት ሴቶችም መቀለ ውስጥ በአንድ ጊዜያዊ ማቆያ ቦታ ሕክምናና እንክብካቤ እየተደረገላቸው ይገኛሉ። በኤርትራ ወታደር እንደተደፈረች የተናገረች የ19 ዓመት ዕድሜ የ12ኛ ክፍል ተማሪ ከመቀሌ ወጣ ብሎ በሚገኝ ሐረና የሚባል ቦታ ላይ ደረሰብኝ አለችውን ታስረዳለች። የኤርትራ ሰራዊት ህዳር ሰላሳ መቀሌ ሲገቡ አንድ ወታደር ከሌሎች ሴቶች ለይቶ ከያዘኝ በኋላ ወደ ቤት አስገባኝ። መታወቂያ ይዤ ነበርና ሳየሁት አባትሽ ሚሊሻ ነው ወይ ብሎ ጠየቀኝ። እንዳልሆነ ነገርኩት። ከዚያ ደፈረኝ። የያስኩትን ብርና ሞባይል ስልክም ቀምቶ ለቀቀኝ። የደረሰባት ጉዳት ከባድ እንደነበርና ለሁለት ሳምንታት ያህል እንደተሰቃየች መጀመሪያ ላይ ወንድሟ እንዳሳከማ ትገልጻለች። የደፈረሽ የኤርትራ ወታደር መሆኑን እንዴት አወቅሽ ተብላ ስትጠየቅ እንዴ፣ በትግረኛ ነበር የሚናገረው። የአነጋገር ዘየው የኤርትራ ነው። በደንብ እኮ ነው የምናውቃቸው። ብዙ የኤርትራ ወታደሮች ስለነበሩ በደንብ ነው የሚታወቁት። ቤታችን መንገድ ዳር ነው። ብዙ ሰራዊትም ያልፍ ነበር። ሰው ወደ ቤት ሲመለስ፣ እኔም ከበረሃ ስመለስ፣ አምስት ሴቶች ነበሩ። ከእነሱ መካከል ጎትቶ ነው የወሰደኝ። ከዚህ ሁኔታ ተርፋ ትምህርቷን መቀጠል እንደምትፈልግ ትናገራለች። ሽረንዳ ስላሴ አክሱም አድግራት ውቅሮና መቀለ ውስጥ ከአምስት መቶ ሰማንያ በላይ ሴቶችና ልጃገረዶች በወታደሮች ተደፍረው ወደ ሕክምና መስጫ ማዕከሎች መሄዳቸውና በተለያየ ደረጃ ሕክምና ማግኘታቸውን አሁንም በሕክምና ላይ ያሉ መኖራቸውን ቪኦኤ ከትግራይ የሴቶች ጉዳይ ቢሮ ያገኘው መረጃ ይጠቁማል። አዳዲስ መረጃዎች በየጊዜው እየደረሱት መሆኑንና የተደፈሩት ሴቶች ቁጥር አሁን ከሚነገረው በላይ ሊሆን እንደሚችል የሚገምተው የክልሉ የሴቶች ጉዳይ ቢሮ ምንጭ ሌሎች አርባ ስምንት ሴቶች በተለያዩ ወታደራዊ ካምፖች ውስጥ ታግተው እንደሚገኙና ከነዚህም ቀርሰበር ላይ ስምንት ሴቶች፣ አድዋ ገጠር ደግሞ ሰባት ሴቶች ታግተው ብዙ በደል እየተፈጸመባቸው እንደሆነ አመልክቷል። ድንበር አልባ ሐኪሞች የሚባለው የሰብአዊ እርዳታ ቡድን የታገቱትን ሴቶች ለማስለቀቅ እየሰራ መሆኑን ምንጮች ቢገልጹም የዚህ ዘገባ አጠናቃሪ ገብረ ገብረ መድህን ስለ ጉዳዩ ለማጣራት አዲስ አበባ ወደሚገኘው የቡድኑ ጽህፈት ቤት ስልክ መደወሉንና የኮሚኒኬሽንስ የኮሚኒኬሽን ኦፊሰሯ ክላውዳ ብሎም ስለ ጉዳዩ መናገር እንደማይፈልጉ የገለጹለት መሆኑን ነው። የወሲብ ጥቃት የሚፈጽሙባቸው የኢትዮጵያም የኤርትራም ወታደሮች መሆናቸውን፣ 15ና ሀያ የሆኑ የሚደፍሯቸው ግን የኤርትራ ወታደሮች መሆናቸውን ተጠቂዎቹ እንደሚነግሯቸው የክልሉ የሴቶች ጉዳይ ቢሮና መቀለ የሚገኘው የአይደር ሆስፒታል ምንጮች ገልጸዋል። በተፈጸመባቸው የወሲብ ጥቃት ምክንያት ከፍተኛ የአካልና የአእምሮ ጉዳት ላይ መሆናቸው የተነገረ አርባ የሚሆኑ ሴቶች ሴፍ ሃውስ ተብሎ በሚጠራው መቀለ ውስጥ የሚገኝ እንክብካቤ ማዕከል እንደሚገኙ ተገልጿል። የወሲብ ጥቃት የተፈጸመባቸው ሴቶቹ ላልተፈለገ እርግዝና፣ ለኤችአይቪና፣ በወሲብ ለሚተላለፉ በሽታዎች ለወሊድ አካል መገልበጥ ለወገብና የእግር መሽመድመድ ለአእምሮ መረበሽና ለሌሎችም ችግሮች መጋለጣቸውን መረጃዎች ይገልጻሉ። የወሲብ ጥቃት ተፈጽሞባቸው መቀሌ ሆስፒታል የሚገኙትን ተዘዋውረው እንዳየቸው የትግራይ ክልል ጊዜያዊ አስተዳደር የኮሚኒኬሽንስ ጉዳዮች ቢሮ ኃላፊ ወይዘሮ እቴነሽ ንጉሰ ተናግረዋል። አይደር ይበቀሳለ መቀሌ አይደር ሆስፒታል ተኝተው የሚታከሙ አሉ አይተናቸዋል። የደረሰባቸው ነገር በጣም የሚያሳዝን እንደሆነ ነግረውናል። ከዓለም ባንክ የመጡ ሰዎች ልናያቸው እንፈልጋለን ብለውን ስለነበር አብረን ሆነን አይተናቸዋል። ሁኔታቸው ያሳዝናል። በወታደራዊ ካምፖች ተይዘው የወሲብ ጥቃት እየተፈጸመባቸው ይገኛሉ ስለተባሉት አርባ ስምንት ሴቶች መረጃ የለኝም ብለዋል ወይዘሮ ቴንሽ ግን ክልል እንደ ጊዜያዊ አስተዳደርና እንደ ክልል መንግስት እየተፈጸመ ያለውን መጥፎ አድራጎት የሚያወግዘው እንደሆነ ፈጽሞ መደረግ እንደሌለበት፣ መቆም እንዳለበት ይህንን የሚፈጽሙ ተይዘው ወደ ሕግ የሚቀርቡበት መንገድ መፈለግ እንዳለበት ጠንካራ አቋም አለን። ምክንያቱም እህቶቻችን ናቸው። የሚደርስባቸውን ስቃይ እንጋራለን። የወሲብ ጥቃት የሚፈጽሙት የኤርትራም የኢትዮጵያን ወታደሮች መሆናቸውን ተጠቂዎቹ ለክልሉም ለፌዴራል መንግስቱ ሰዎችም እንደሚናገሩ እና ጥቃቱን ማስቆም ያለበት የፌዴራል መንግስት ነው ብለው እንደሚያምኑ ያሳሰቡት ወይዘሮ ቴኒሽ ንጉሰ የክልሉ መንግስት ኃላፊነት መጠየቅና መከታተል እንደሆነ አመልክተዋል። እየተፈጸመ ስላለው ጥቃት በግላቸው የሚሰማቸውን ወይዘሮ ቴኒሽ ገልጸዋል። ከንጓደ ምስተይቱ ስምዐኒ ኣሎት ፔሪነንሽ ገብሮ ብጣዕሚ ሕመኒ ውሽጠይደኒ ክገልፆ ኣይክእልን እንደ ሴት የሚሰማኝ ነገር አለ ስቃያቸውን እቃራለሁ። በጣም ያመኛል ውስጤም ይደማል ስቃያቸውን ልገልጸው አልችልም ምክንያቱም እነዚህ ልጆች ስንት ተስፋ ስንት አላማ ያላቸው ክብራቸውን እንደጠበቁ ሳይፈልጉት ነው ይህ እየደረሰባቸው ያለው ማንኛውም ሰብአዊነት የሚሰማው ሰው ይህ እንዲቆም ድምፁ ማሰማት አለበት የኢትዮጵያ የሰብአዊ መብት ኮሚሽን ባለፈው ወር ባወጣው ሪፖርት ጦርነቱን ተከትሎ ከመቀሌ ከዓድ ግራት ከአይደርና ከውቅሮ ሆስፒታሎች አገኘ ባለው መረጃ በ108 ሴቶች ላይ የመደፈር ጥቃቶች እንደተፈጸሙ ገልጾ ነበር። የኢትዮጵያ መንግስት ትግራይ ውስጥ ተፈጽመዋል የሚባሉትን የሰብአዊ መብት ጥሰቶች፣ ጥቃቶችና የጭካኔ አድራጎቶች እንደሚያጣራ አስታውቋል። የክልሉ ጊዜያዊ አስተዳደር እንዲሁም የፌዴራሉ መንግስት ሲቪል የፖሊስና ወታደራዊ ከፍተኛ ባለስልጣናት ምላሽ እንዲሰጡበት ተከታታይ ጥረቶችን እያደረግን እንገኛለን። ገብረን ለዘገባው አመሰግናለሁ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። አየር ላይ በአጭር ሞገድ በ22 በ25 እና በሰላሳ አንድ ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ዝግጅቶቻችንን ከዛሬ ሳምንት እሁድ መጋቢት 19 ጀምሮ የምታገኙት በአጭር ሞገድ በ19 ሜትር ባንድ፣ በ15660 ኪሎ ኸርዝ እንዲሁም በ25 ሜትር ባንድ፣ በ11610 እና በ12070 ኪሎ ኸርዝ ይሆናል። ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይን በቀጥታ ልታደምጡን ትችላላችሁ። ሰሎሞን አባተነኝ የማስተናግዳችሁ ወደ ተከታዩ ዝግጅት ያሸጋግራል ውይይት ከዶክተር አረጋዊ በርሄ ጋር ትግራይ ክልል ውስጥ አሁን ያለው ሁኔታ የህወሀት አመራር የፈጠረው ውስብስብ ችግር ነው ይላሉ የትግራይ ዲሞክራሲያዊ ትብብር ትዴት ሊቀመንበርና ከህወሀት መስራቾች አንዱና የቀድሞ ታጋዩ ዶክተር አረጋዊ በርሄ ክልሉ አሁን ያለበትን ሁኔታ በተመለከተ ከተለያዩ ወገኖች የሚነሱ ጥያቄዎችን ይዘን እይታቸውን እንዲያካፍሉን ጠይቀናቸዋል። ዶክተር አረጋዊ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ አስተባባሪ ብሔራዊ ምክር ቤት ጽህፈት ቤት ዋና ዳይሬክተር ሆነው እያገለገሉ ይገኛሉ። ዶክተር አረጋዊ ብርሄን ያነጋገረችው ሲዮን ግርማ ነች። ቀጥሎ ይቀርባል። በጣም አመሰግናለው ዶክተር አረጋይ በርሄ ለቃለ ምልልስ ፈቃደኛ ስለሆኑ፣ ጥያቄን የሚጀምረው ትግራይ ክልል ቀውስ ውስጥ መሆኗ በተለያየ መልኩ በሚወጡ ዘገባዎች እየተገለጸ ነው። ሰብአዊ ቀውስ አለ፣ የጦርነት ሁኔታው አለ፣ የፖለቲካ እንደዚሁም ቀውስ አለ እና የቀድሞ የ ህወሀት ታጋይ እንደመሆኑ በኢትዮጵያ ፖለቲካ ውስጥ ደግሞ አንጋፋ የፖለቲካ ሰው እንደመሆኑ የትግራይን ሁኔታ እንዴት ነው የሚገመግሙት? እንዴት ነው እይታው ዛሬ ያሉት የእርሶ እይታ ምን ይመስላል? በቅድሚያ በጣም አመሰግናለሁ ሲሆን ከለመሉሱ በትግራይ ያለው ሁኔታ የህወሀት አመራር የፈጠረው ችግር ነው። በጣም ውስብስብ ችግር ነው። በኢትዮጵያ ህዝብ ንቅናቄ ተገፍቶ ትግራይ ሂዶ ከመሸገ በኋላ ህዝቡን በተሳሳተ ፖለቲካ አነሳስቶ አደራጅ ለጦርነት መክት የሚል መከተ የሚል መፈክር አንስቶ ዓላማው እንደገና ከሀያ ሰባት ዓመታት በኋላ ተመልሶ ወደ ስልጣን ለመምጣት አቅዶ ነበር። ከዚህ የተነሳ ባጭሩ የሀገራችን መከላከያ ሰራዊት ላይ ጦርነት ከፈተ። መከላከያ ሰራዊቱ በየካምፑ ያለ መከሌ፣ አድዋ፣ ሽሬ፣ ሑመራ ያለ በአንድ ጊዜ በአንድ ሰዓት ጦርነት ከፍቶ ጥታት አደረሰበት። ጥታቱ ደግሞ ለይጡ ነው፣ በተለይ ከትግራይ ውጭ የሆኑ የሰራዊት አባላት ላይ ነው። እና ይሄ ዘርም የለየ ስራ ስለሆነ ወንጀሉ በጣም ከባድ ያደርገዋል። ስለዚህ መከላከያ ኃይሉ ተደራጅቶ እንደገና የግድ መከላከል ነበረበት። የታሰሩ እና ጉዳት የደረሰባቸው አባሎችም ማስወጣት፣ ማስፈታት ስለነበረበት የመልስ ጥቃት አደረገ። የህወሓት አመራር ሰራዊቱን ይዞ በበጠነ ሸሸ። ከዚህ በኋላ እንግዲህ ያለው ሁኔታ ትንሽ የተመሰቃቀለ ነው። ምክንያቱም የሱዳኖች እና የግብፆች መግባትን ስላለበት የግድ የኢትዮጵያ ሰራዊትን ለመደገፍ የኤርትራ ሰራዊት ገባ። የኤርትራ ሰራዊት ለገባበት አላማ ብቻ አይደለም ያተኮረው። በህዝቡ ላይ ችግር ፈጥረዋል። የንብረት ዝርፊያ፣ ሌላም ጥፋት አድርሷል። ይሄ ተቃውመናል። እኛ ለኢትዮጵያ ሰራዊት ለመርዳት ከሌላ ዝርዝር ጉዳዮች ከመግባታችን በፊት ስለ ህወሓት አመራሮች እናንሳ። የህወሓት አመራሮች በተደጋጋሚ ሲሉት እንደነበረው ይሄ ጦርነት ከመጀመሩ በፊት የፌዴራሉ መንግስት የኤርትራ ሰራዊት እና የአማራ ክልል ልዩ ሀይል ዙሪያችንን በመክበብ ወረራ ለመፈጸም እየተዘጋጀብን ነው ጦርነት እየተጎሰመ ነው ራያችን ላይ ጦርነት ውስጥ እንድንገባ እየተደረገ ነው የሚሉ ነገሮችን ይናገሩ ነበር በኋላም ላይ ራሳችንን ለመከላከል የወሰደነው እርምጃ ነው የሚል ነገር ነበር የሚያነሱት ይህንን የህወሓት አመራሮች ሲሰጡት የነበረውን ምላሽ እርሶ እንዴት ያውታል ውሰት ነው ባጭሩ። ምክንያቱም ኢትዮጵያ ውስጥ የመጣው ለውጥ በህዝቡ እንቅስቃሴ ነው። የትግራይ ህዝብም ትልቅ አስተዋጽኦ ነው ያበለው። እነዚህ የህወሓት አመራሮች ለማስወገድ አስተዋጽኦ አድርገዋል። ምክንያቱም ድህነት ነው ያወረሱት፣ ሌላ የመቱለት ነገር የለም። በተጨባጭ ለማስረዳት ከፈለግሽ ደግሞ አብዛኛው የትግራይ ህዝብ ከሰማንያ ፐርሰንት የሚደርስ በምግብ ለሥራ ይሄ የምስዋት ይህል የአውሮፓ የአውስትራሊያ አሜሪካ የምስጽዋት እህል ሴፍቲኔት በሚባል የኖረ ነው ያለው ምንም አላረጉለትም ይሄ አካል ህዝቡ ይሄ አውቆ ተቃውሞ አድርጓል ይህንን ተቃውሞ ለመቀልበስ ፕሮፖጋንዳው መጣብህ ጠላት መጣብህ በሰሜን በደቡብ በምዕራብ እያሉ አዲስ ፕሮፖጋንዳ ከፈቱ ህዝቡ መሰለው ምክንያቱም ሌላ ሚዲያ የሚያዳምጠው ስላልነበረው ስለዘጉት። ከዛ በተጨማሪ ደግሞ ምሽጎች መቆፈር ጀመሩ። ትግራይ ዙሪያ ማለት ነው። እስከ ቆቦ ራያ ምናምን የሄዱ ምሽጎች በአማራ ሊመጣ ነው፣ በደቡብ በሰሜን ሻዕቢያ ሊመጣ ነው እያሉ፣ ይሄ ፌዴራል መንግሥት ሊወርህ ነው እያሉ ህዝቡን ሽብር ፈጠሩበት። ህዝቡ ደግሞ ሌላ አማራጭ ሚዲያ ማግኘት ስላልቻለ የተወሰነ ህዝብ በዚህ አምኖ በእርግጥ ፍራቻ አድሮበት እነሱን የመደገፍ እንግዲህ ከማታውቀው መላት የምታውቀው ሰይጣን ይሻላል እንደሚባለው እነሱ ጋር የተወሰነ ህዝብ ተሰልፏል። እና ይሄ ሊወርህ መጣ በሰሜን፣ በደቡብ፣ በምዕራብ የሚባለው ማንም የትግራይ ህዝብን ሊወር የተነሳ ሀይል የለም። ግጭቱ የነበረው በአጠቃላይ ሳየ ነው፣ ኢትዮጵያ የለውጥ መንገድ ነው የጀመረችው ለውጥ በሚፈልግና ለውጥ በማይፈልግ ኃይሎች መካከል ብቻ ነው የነበረው ልዩነቱና ግጭቱ። ያንን ግን ወደ ህዝብ አስተላልፈው ችግር ውስጥ ከተውታል። ህዝቡ አሁን ህዝቡ ተሰባስቦ ይህንን አውቆ በተለይ ውጭ ያሉ የሚያወናብዱ ወገኖች ሀይሎች። እነሱንም ጥቅማቸው ስለጎደለባቸው ብቻ ነው እንጂ እውነተኛ ተጨባጭ ምክንያት የለባቸውም። ስለዚህ ሊወር እየመጣ ነው የሚባለው እነሱ የፈጠሩት በሰው ሀንጎል ላይ የከተቱት ፈጠራ እንጂ የትግራይ ህዝብን ሊወር ያቀደ የተዘጋጀ ኃይል የለም። ምን አድርጎት የትግራይ ህዝብ? የትግራይ ህዝብ እኮ ድህነት ውስጥ የሚኖር ነው። ዳህን ትወራለህ እንዴ? ዝም ብሎ ያልሆነ ነገር። እነሱ ግን ከነበረባቸው የጥቅም ማማ ላይ ስለወረዱ ወደ ጥቅማቸው ለመመለስ ያደረጉት ስልት ነው። በተወሰደው እርምጃ ወደ ጦርነት ውስጥ ተገብቷል። አንጋፋ የሆኑ የህወሀት ባለስልጣናት ተገድለዋል። የተወሰኑት ታስረዋል። አሁን ደግሞ ሌሎቹ የት እንዳሉ አይታወቁምና እነዚህ ጉዳዮች እርስዎ ላይ ያሳደሩበት ስሜት ምን ይመስላል? ምክንያቱም ከአብዛኞቹ ጋር አብራችሁ ሰርታችኋል፣ ትተዋወቃላችሁ። ከዛ በኋላ በሌሎች ቃለምልልሶች ላይ እንደሰማሁት ተመልሰው ከመጡ በኋላ እነዚህ ነገሮች ለማስተካከል የተወሰኑትን ደግሞ አግኝተው ለማነጋገር ሞክረው ነበርና ምን አሳደረበት? ምን ስሜት ሰጡት? መፈንቀል ያለብኝ ድንጋዮቹ በሙሉ ፈንክ ያለው ማለት ሁሉ ሙከራዎች ለሰላም አብረው ለመኖር በውይይት ችግሮችን ለመፍታት ያልሞከርኩት ያልፈነቀልኩት ድንጋይ የለም። መሪዎቹ አሁን እንዳልሽው ግማሹ ተገድሎ፣ ግማሹ ጠፍቶ፣ ግማሹ ታስሮ ነው ያለው። እነሱ አንድ ባንድ ይሁን በግሩፕ ወይም በስብስብ አግኝቼ አነጋግሬያቸዋለሁ። ወደ ሰላም እንደሚሸጋገር በስብሰባ በመቀሌ ስብሰባ፣ የምሁራን ስብሰባ ላይም ተገኝቼ ወደ ሶስት መቶ አራት መቶ የሚሆኑ ምሁራን የነበርበት ከእንግዲህ ወዲህ በሰላም የምንሸጋገርበት በዲሞክራሲያዊ መንገድ በህዝብ ውሳኔ የምንሰራ ልዩነት ቢኖረንም የፕሮግራም ህዝቡ በሚወስነው ወደ ሰላም እንሸጋገር ብዬ ለምኛለሁ። በግለሰብ ደረጃ በስብስብ ደረጃ በስብሰባ። ይሄ ኦንደሪከርድ ያለ ነገር ነው። ስለዚህ ሁሉ ማድረግ ያለብኝን ነገር ስላደረኩ አሁን እዚህ ላይ መውደቃቸው ምንም የለኝ። ትንሽ ይፈልጋል። አሁን ያለውን የትግራይ ሁኔታ ከፋፍለን ስናየው አንደኛው በዓለም አቀፍ መገናኛ ብዙሀን በዓለም አቀፍ የሰብአዊ መብት ተቋማት ተሟጋቹ ተቋማት፣ ድርጅቶች የሚወጣው ጦርነቱ በነበረበት ወቅት የመጀመሪያዎቹ ሳምንታት አክሱምን ጨምሮ የተፈጸሙ እጅግ ዘግናኝ የሆኑ አድራጎቶች እንዳሉ ነው። በተለያዩ ቦታዎች ግድያ፣ ዝርፊያ፣ ለመስማት የሚዘገንኑ ነገሮች እንደተፈጸሙ ተገልጿል። በትግራይ ክልል የእርስዎ ግምገማ ምንድን ነው? እዛ ላይ በህዝቡ ላይ ግድያም፣ ዝርፊያም፣ ሌላም አስፀያፊ ስራዎች ተፈጽመዋል። ይሄ ሙሉ በሙሉ እንኮንነዋለን። በዚህ ህዝብ ላይ በጣም ነው የሚያሳዝንሽ። ይህ ህዝብ መከራ በዛበት ከፍ አግኝታላቸ ከጦርነት ወደ ጦርነት ከችግር ወደ ችግር የተሸጋገረ ያለ ህዝብ ነው። በዛ ላይ እንዳልሽ በዚህ በጦርነት ቀውስ ምክንያት ብዙ ችግር ነው የደረሰበት። በጣም ነው የሚያሳዝነው። በጣም እናዝናለን። ለዚህ ሁሉ መንስኤው ምንድን ነው? ለዚህ ሁሉ መንስኤው የህወሀት አመራር የፈጠረው ጦርነት ነው፣ ሌላ አይደለም። ወዲህ ወዲያ ብለን የምንሸፍኑ ነገር አይደለም። የህወሀት አመራር በክት የሚል መፈክር ይዞ ህዝቡን ለጦርነት ባያዘጋጅ ኑሮ ደግሞ ለማያዋጣ ጦርነት ይህ ሁሉ ችግር አይፈጠርም ነበር። ስለዚህ ስኮርሪ ሙሉ በሙሉ በዚህ ቀውስ፣ በዚህ ሰብአዊ መብት ረገጣ፣ በዚህ ዝርያ የመጀመሪያ ተጠያቂው ለዚህ ችግር የመራው የከፈተው የህወሀት አመራር ነው እግረ መንገዳችን ሌሎች በዚህ ችግሮች ራሳቸውን ለመከላከል ሲሉ የፈጸሙት ችግር እንዳለን ይገባናል፣ እናውቃለን። ታርቶ አሳሪ በልገ ካራ ማለት አለበት። ፍርድ የሚያገኙ ፍርድ ነው ይኖሩበታል፣ በአለም አቀፍ ተቋማች በኩል ማለት ነው። በተረፈ ግን የትግራይ ለደረሰበት ችግር ለመጀመሪያ እና ዋነኛው ተጠያቂ የህወሀት አመራር ብቻ ብቻ ነው። ጥቃት የደረሰባቸው ሴቶች፣ እናቶች፣ አባቶች በጦርነት ውስጥ ምንም ተሳትፎ የሌላቸው እንደሆኑ እየተገለጸ ነው። ለምሳሌ ከየቤታቸው ወጥተው የተረሸኑ እንዳሉ በአክሱም በወጣው አምነስቲ ኢንተርናሽናል በወጣው ሪፖርት ላይ ግለሰቦቹም ለአሜሪካ ድምጽም የተናገሩ አሉ። እንደዚህ ካንደበታቸው የሚወጣው በጦርነት ውስጥ ተሳትፎ ያልነበራቸውን ሰዎች ሆን ብሎና ሲስተማቲክ በሆነ መንገድ ማጥቃት የሚል ነው። ይህንን እንዴት ነው የሚያዩት? ለመናገር በጦርነት ወቅት ችግር ይፈጠራል። ጦርነት እንግዲህ ማለት እንግዲህ አንቺ አባል ወይም የአንቺ አባል በቴሊስ ቅርጽ ተመታብሽ አንቺ ቶፓተማሽን የመታውን ሰው ብድር ለመመለስ መንቀሳቀስሽ አይቀሩም። ከቁጣ ያለበሳ ማለት ነው። እንደዚህ አይነት ችግሮች ሰውነት ውስጥ ይፈጥራሉ። አንዳንድ ሰዎች ስሜታቸው መቆጣጠር አይችሉም። ስለዚህ ነሳ ማንድ ሰራዊቱ አባል የተገደለበት ሰሩ ወይም ሰራዊት ምላሽ ሊሰጥ ይችላል። ስለዚህ አንዳንድ ነገሮች ስናጠርሞ በተለይ የህወሓት ሰራዊት የመሸጉ ተደብቀው ይሁን በግልጽ በሻቢያ ሰራዊት ላይ ትጋት ሲፈጽሙ የሻቢያ ሰራዊት ደግሞ እያደረገ ሰዎች እንደገበለ ሰምተናል። ይህ እንግዲህ በትክክል መጠራት ያለበት ነገር ነው። ችግር ግን ረተ ትግራይ ግልጽ ነው ይሄ ደግሞ ከሰዎች ግድያ ደግሞ ሌላው አከራካሪ የሆነው መጀመሪያ የኤርትራ ወታደር ወደ ትግራይ ክልል አልገባም ወይም ድንበር አልጣሰም የሚል ነበረ። በኋላ ላይ ደግሞ ቆይቶ ቆይቶ እሱ አከራካሪ መሆኑ ትንሽ እየቀነሰ መጣ እና የሰብአዊ መብት ጥሰት ነው የፈጸመው የሚል ነገር ነው ሲነሳ የቆየው። አሁን እርስዎ ደግሞ ልስ ሲጠቅሱልኝ መግባት ነበረበት መከላከል ለማድረግ ብለዋል። እና የኤርትራ ወታደር ለመርዳት መግባቱ ሉዓላዊነትን መዳፈር አይደለም ነው። ይሄ ደግሞ የኢትዮጵያ ሉዓላዊነት ሲደፈር የግድ የኢትዮጵያ ሉዓላዊነት መደፈር የማይፈልጉ ኃይሎች ሊተባበሩ የሚችሉ ኃይሎች መጋበዝ ነውር አይደለም። ታዲያ ኢትዮጵያ ትፍረስ? እንዴት? መፍረስ የለባትም። ሉዓላዊነቷ መደፈር አለበት? እንዴት? የስራ ወታደር መግባቱ ለእኔ ትክክል አካሄድ ነው። ኢትዮጵያን መከላከል በሚቻል መንገድ መከላከል፣ ሉዓላዊነቷን ማስጠበቅ ይኖርብናል። ስለዚህ በዛ ተባብረው ሲመጡ፣ እዚህ ደግሞ ተባብሮ መመከት ይህትም ያለ ፈራር ስለሆነ ሰት የ የኢትዮጵያ መንግስት ግን እስካሁን ድረስ በይፋ አላመነ። ቦርደሩ ክፍት ነበረ፣ ጠባቂ ከሌለ ሊገቡ ይችላሉ የሚል መግለጫ ከመስጠት ውጪ ጥሪ አድርጎ የኤርትራ ወታደር ስለ መግባቱም ሆነ በይፋ የኤርትራ ወታደር ኢትዮጵያ መግባቱን ያመነበት ቦታ የለም። ይሄንንስ እንዴት ያወታል? ለኢትዮጵያ መንግስት አለማመኑን ይሄ እንግዲህ የኢትዮጵያ መንግስት መልስ የሚሰጥበት የሚገባው ለኢትዮጵያ መንግስት ብትጠይቅ መልሱን ከሱ ታገኛለች ብዬ ነው የምመልሰው። አሁን የትግራይ ክልል ጊዜያዊ አስተዳደርም የኤርትራ ወታደር መውጣት አለበት የሚል አቋም ይዟል። እርስዎ መግባቱ ካመኑና በዚህ ደረጃ ስለ መግባቱ አስፈላጊነት ከገለጹ ስለ መውጣቱ የሚሉት ምንድን ነው? አሁን ያለው ሁኔታ ሱዳኖችም እጃቸውን እየሰረሰቡ ነው ያሉት ለመከላከያ ኃይላችን፣ የኢትዮጵያ መከላከያ ሰራዊትም አካባቢውን እየተቆጣጠረ ነው ያለው። ስለዚህ የኤርትራ ወታደር ኢትዮጵያ ውስጥ ወይም ትግራይ አካባቢ መቆየት የለበትም መውጣት ይኖርበታል ብዬ ነው የማምነው። የዓለም አቀፍ ማህበረሰቡ ከዚህ በፊት ታይቶ በማይታወቅ ሁኔታ ጫና እያሳደረ ነው። የአሜሪካ መንግስት በግልጽ ጫናውን ፊትለፊት ከመናገር ጀምሮ ማለት ነው። ና እርስዎ በውጭ ሀገር የነበሩ ነበሩ በውጭ ሀገር ከመኖሩትም በተጨማሪ በተመሳሳይ ቀደም ሲል የነበረው የኢትዮጵያ መንግስት ላይ ጫናዎች እንዲያድሩ ግፊት ሲያደርጉ ከነበሩ ሰው አንዱ ኖት። ና እንዲ ያሉ ጫናዎች ለሀገር ውስጥ ፖለቲካ የሚያሳድሩ ተጽዕኖ ምንድን ነው? በብዙ ብሄሮች ጫናዎች ሀገር ውስጥ ላለ ሁኔታ አስተዋጽኦ ይኖራል። በተለይ ሰብአዊ እርዳዳል ብ የተቸገረውን ህዝብ፣ በተለይ የትግራይ ህዝብ በጣም የተቸገረው ላይ እንደሚባለው ባለው ችግር ላይ ነው። ይሄ እንዲከሰት አድርገው ችግር ውስጥ ስለዚህ ለዚህ የሚሆን አስፈላጊ ነው፣ ተገቢም ነው። ሌላ በፖለቲካ ውስጥ ጽዮንና ዶክተር አረጋዊን አድማጮች ጥያቄና መልሶ አላበቃም። ቀጣዩ ክፍል በሌላ ምሽት ይቀርባል። ከዚሁ ጉዳይ የማይርቅ ክርክር በኢትዮጵያ የወቅቱ ሁኔታ ላይ ይዘናል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤትና ሌሎች ዓለም አቀፍ ተቋማት ትግራይ ክልል ውስጥ የተከሰተውን ቀውስ አስመልክቶ እያንጸባረቁ ያሉት አቋም ምን ትርጉም አለው? በሚል ርዕስ የተጀመረ ክርክር ነው የሚቀጥለው። የዩናይትድ ስቴትስና የኢትዮጵያ መንግስታት ምልልስ ትግራይ ክልል ውስጥ አሁን ያለው ሁኔታና የሰብአዊ ረድኤት አቅርቦት እንዲሁም የሰብአዊ መብቶች ጥሰቶች ክሶች ላይ አተኩረዋል ንግግሮቹ። ተወያዮቹ አቶ ዮሐንስ አብርሃ በኢትዮጵያ የውጭ ጉዳይ ሚኒስቴር ዋና መስሪያ ቤት እንዲሁም ፓሪስ፣ ብራስልስ ለ19 ዓመታት አገልግለዋል። አሁን የሚገኙት ካናዳ ሲሆን ህወሓት መራሹን የቀድሞ የትግራይ ክልላዊ መንግስትን በመወከል በውጭ አገር እንቅስቃሴ ከሚያደርግ ኮሚቴ ጋር እየሰሩ ነው። ዶክተር መሰንበት አሰፋ በአዲስ አበባ ዩኒቨርሲቲ የሕግ ትምህርት ቤት ረዳት ፕሮፌሰር ናቸው። በተጨማሪም የብሔራዊ የሕግ ማሻሻያ ኮሚቴ አባልም ናቸው። ውይይቱን የመራችው ጽዮን ግርማ ነች። የክርክራቸው የመጨረሻ ክፍል ቀጥሎ ይቀርባል። አንድ ያልመለሱት ጥያቄ አለ። አቶ ጌታነ ከበደ የተባሉ አድማጭ የላኩልን ጥያቄ በአማራ ሕዝብ ላይ ያላችሁ አቋም ምንድን ነው የሚል ነው። ከዚህ በፊት አማራ አያይዘው ደግሞ ሌላ የሚመልሱልኝ እንግዲህ እርስዎ በፐርሰንትም አድርገው አስቀምጠውታል እና የተነሱት ቀደም ያሉት ጥያቄዎች የሚሉት ምንድን ነው፣ በዛ አካባቢ ላይ ቀደም ብሎ አሁን እርስዎ የሚጠቅሱት አሁን ያለውን የሰብአዊ መብቶች ጥሰት ነው። ቀደም ብሎ ደግሞ በዛ አካባቢ ያለው የአማራ ሕዝብ ላይ ላይ ከፍተኛ ጭፍጨፋ ተፈጽሞ ከመሬቱ እንዲፈናቀል ተደርጓል ብለው ያነሳሉ። እሱን በተመለከተ ያሉትስ አቋም ምንድን ነው? እኔ ለአማራ ህዝብ ያለ ሁኔታ ልክ እንደ እንደተለ ልክ እንደሚለ የኢትዮጵያ ህዝቦች

የሚፈጽመው አካል ወደ ፍርድ መቅረብ አለበት። ማስረጃም ወደ መረጃም ቀርበው ቅጣት ማግኘት ያለበት አካል መቀጣት አለብት የሚል ሁኔታ ለ ምክንያቱም ይሄ ህዝባችን እንኳን ይሄ የኛ ኢትዮጵያ ህዝብ አካላችን ሌላም የትኛም የዓለም ጣፍ ያለው ህዝብ እንደዚህ አይነት ግጥ እንዲደርሰው አልፈልግም። ግን እነዚ ያኔ ብዙ መረጃ የለኝም መረጃ ያለው ግን ወደ ፍድ ድረስ ማቅረባ ነው ቢያንስ ቢያንስ የታሪክ ተወቃሽ መሆን ያለበትን አካል የዚህ አካል ማድረግ አለብን የሚል እምነት አለ። አቶ ዩሱፍ አቶ አምዶም ሲናገሩ ጥያቄዎችን ወርውረዋል፣ እና እነዛን ጥያቄዎችም የሰጡትን ማስተያየት ስ ምላሽ ይስጡንና ወደ መጨረሻ ጥያቄ እንሄዳለን አመሰግናለሁ እኛ እንደ አብን የተመሰረትንበት ወይም የፖለቲካ እሳቤ የማደራጃ መርሃችንም ትግላችንም በአጠቃላይ መንታ ትግል ነው ብለን ነው የሚያስበው እኛ የብሔር ፖለቲካ በአንድ ሀገር ውስጥ ብሔር ካልቸሩ በዚህም መገለጫዎቹ የእምነቱ ሆን ሌላ እሴቶቹን

በኢትዮጵያዊነት ነት ማዕቀፍ የሚያደረጉት ግን ልጆቹ በዚህ ስምሪት ያደረጉት እንቅስቃሴ ሁሉ ውጤታማ ሊሆን አልቻለም። ለሰርጎ ገብም ለኢንፊልትሬሽንም ለተሰባሪነትም የተጋለጡ በመሆናቸው አሁን ስለዚህ የአማራን ሕዝብ ከልዩ ጥቃት መከላከል የሚያስችል ልዩ ፓኬጅ ይዞ በአንድ በኩል የመጣ ቢሆንም ይሄ የብሔር ፖለቲካው በጊዜ ሂደት በድርድር በውይይት ዜግነት ተኮር የሆኑ ጉዳዮች ላይ ዴሞክራታይዜሽንን ስንሰራው ኢኮኖሚክ ፕሮግሬሱ ሲመጣ ግሎባላይዜሽንን ስንቀላቀል ካልቸሩ ይኖራል። ፖለቲካው ግን የሚሆነው ዜግነትና ሀገር ተኮር መሆን አለበት ማለት ነው። በአንድ ሀገር ማዕቀፍ ውስጥ የሚሰራ ፖለቲካ አይደለም። የዜሮ ድምር ፖለቲካ ሌላ ጠላት ጋር እንደሚደረግ ሁሉንም ካላጣ መት የተከበረ አይደለም ወይ ማገኛሉ አይደለም የሚለው ነገር መቆም አለበት ነው። በጊዜ ኢትዮጵያዊነት ላይ መገናኘት የሚኖሩ የሚል ነው። በህግ ማቀፍ የሚታየው ይታያል። የሽግግር ፍትሁንም አቶ አንዶም አመላክቶታል። በአማራ ህዝብ ላይ ህዝባችን ነው እየተገጣም ካለ ወንጀለኛ ይጠየቃል ፍትህን ያስፈልጋል ብሏል። በዚህ አመሰግናቸዋለሁ። ግን እንደዚህ ቀላል አይደለም። ለረጅም ዘመናት ሂስቶሪካሊ ሞቢላይ ጉብኝት የተደረገ የጥላቻ ትርክ በምኞትና ቁጭ ብሎ በማልቀስ በይህንባ አይሆንም እና ይህን መገልበስ ሁለተኛ ኢትዮጵያ የኢትዮጵያ ነጻነት አንድነት ማረጋገጥ ሂደት የበኩላችንን እንድሻ ለመወጣት ነው ማለት ነው። መንታ ትድል እንደ እያካሄድ ነው ያለ ነው። አቶ አምዶም የአማራ ህዝብ መብት መከበር አለበት ብለው የማይካድራውን ጉዳይ ደግሞ ኮንቴንድ አድርገዋል። ይሄ በጣም አሳዝኖኛል። በእውነት የማይካድራ ጉዳይ በኢትዮጵያ ሰብዓዊ መብት ኮሚሽን የተረጋገጠ ነው። ሰብዓዊ መብት ተቋማትም ያረጋገጡት ነው። አምነስቲ ኢንተርናሽናልን ጀምሮ ማለት ነው። እነዚህ ተቋማት በማይካድራ ጉዳይ ሲናገሩ አለማመም በትግራይ ህዝብ ላይ አሁን እየተፈጸመ ነው ብላ ያወጡትን ጉዳይ ደግሞ እንደ መከራከሪያ ሰነድ ሁሉ አስቀምጦ የመያዝ ሁኔታ አሳዛኝ ነው። ተገቢም አይደለም። መቀጠልም የለበትም ነው። ብሔራዊ ውይይትና ድርድር ስንል የትግራይ ጊዜያዊ አስተዳደርን አንስተዋል። አቶ አንዱ የእኔ ሳቢ እሱ አይደለም። ግራንድ የሚልታልን ጨምሬ ነበር ጉዳዩ በሁለት የፖለቲካ ድርድሮች፣ በሁለት መስተዳደሮች ጉዳይ የሚፈታ ጉዳይ ነው። ያመላከት የሕዝብ ለሕዝብ ግንኙነትን በማጠናከር ማህበራዊ የሚሆን ኢኮኖሚያዊ ትስስሮችን በማጠናከር ኢኒሽቲቭ ተወስዶ በሕግ የሚመራ ሁሉንም ኢንተረስት ግሩፕ ይወክላል የሚባሉትን አደረጃጀቶች ያሳተፈ በምሁራን እና በሕዝብ ተደግፎ የሚመራ ጨዋታ ነው እያቀረብኩት፣ እና ትግራዊ ጊዜያዊ አስተዳደር ያለበትን ስመና አላቅም፣ ግን በዋናነት እነዚህ ቦታዎች በተመለከተ ወልቶች እናራያን አቋም የተለየ አቋም እንደሌለ ገልጸዋል። ና የሚለያይ አይሆንም። ስለዚህ ብሔራዊ ውይይትና ድርድር ማዕቀፍ ስንል እኛ የአማራ ክልል ብልጽግናና የትግራይ ክልል ጊዜ አስተዳደር የሚያደርጉት ጉዳይ አይደለም። እሱ ውይይትም፣ ድርድርም ስምምነትም በሕግ ማዕቀፍ ባላቸው ስልጣን መሰረት ሊያደርጉ ይችላሉ። ይህን ያነሳሁት ሌላ ከፍ ያለ ሕዝብን ድንግ የሆነ ሊያገናኘ የሚችል ዘላቂ ፍትና መፍ ልባት ሊያመጣ የሚችል ጉዳይ ነው ያነሳሁት። ሌላ ሀገራትን የተሞከረው የተሞከረ ሳይንሳዊ የሆነ አሰራር ነው። የማይካርዛ ጉዳይ ከታደበት አሳዛኝ ነው። በነገራችን ላይ ይህ ነው አንዱ ችግር። ሰብአዊ ጥሰት ሰብአዊ መት ግድፈት እንደዚህ ዘር ማጥፋትና ዘር ማጥፋት ወንጀል ሁላችንም እንደ ሰው ልንከላከል የሚገባ ነው። በተለይ በኢትዮጵያ ህዩነት ሊሰማ የሚገባ ነው። አቶ ዮሱፍ፣ እንግዲህ በመጨረሻ በመጨረሻ ግን አንድ ኢምፖርታንት ጉዳይ መናገር እንፈልገው ትህነግ በአማራው ላይ የፈጸመው ሰብአዊ ወንጀል እነዚህን ሁሉ መሰረት አድርጎ ሪከርድድ ነው። ወደፊት እንግዲህ እንደ ኤቪደንስ ይወጣል። ስንተያየት የጅምላ መቃብሮች ጉዳይ እኮ በሀገር ደረጃ የሚታወቅ በዓለም አቀፍ ደረጃ የሚታወቅ ነው። በአውሮፓ ሰበር ብስቁ ብኔት የወልቃይት እና የራያ ስደተኛ ነው። በአርታ ሙሉ የሚንከራተተው ራያ ኮ በቅርብ ሀያ ሶስት ትምህርት ቤቶች ከራያ ለማጣ በአማርኛ አትናገሩም ተብሎ ተዘግተው ቆቦ ድረስ ህዝቡ የተሰደደበት ሁኔታ ነው የነበረው። ፋይናሉ የሀይል ጉዳይን ያነሳሉ። የሀይል ጉዳይን አማራው ልዩ ሀይል የሚሆን ሚኒሻው የተንቀሳቀሰው እንደ ኢትኒክ ኮንሸስነስ መስል በተወሰነ ደረጃ ኖሮት እንደዚህ መጠቃት የጀምረው ፖለቲካኛ ሞቢላይዝ ካደረግነው በኋላ መብቱ በማንነቱ እየጠቃ መሆኑን ምንጩም ካረጋገጠ በኋላ ነው። በነገራችን ላይ ትግራይ መታወቂያ ያለበት ህዝባችን ነው። አብረን መኖር አለብን፣ ወደፊት መቀጠል ያለብን በአንድ ሀገር ማዕቀፍ ውስጥ ብለን ግን የጎንደር የጎጃም የወሎ የሸዋ አቻ ነው በምስል እንጂ በህዝብ ግዛትም በማንኛውም ታሪካዊ ግን የዚህን ድምር እና ከዚህ የገዘፈ አድርጎ ለማቅረብ አንድ እንኳ ለመሰሪ የተመከረበት አግባብ ተገቢ አይደለም። ጉዳዩን በሰከመ ሁኔታ መፍታት ያስፈልጋል። በህገ መንግስቱ መሰረት የሚለው ግን መደበኛ ድማ ጫማ ላይ የሚመስል ህጋዊ የሚመስል ግን ትክክል ያልሆነ የትንሽ ክልችን ልማ ጀኖሳይድ የተፈጠመበት ከህገ መንግስቱ በፊት በሽፍትነት የተወሰደን ነገር ራፕስኬሽን የሚጠይቃቸዋል ስለሆነ በህግም በታሪክም በፍትህም ተደጋፊ ያልሆነ ነው ለማለት ነ በጣም አመሰግናለሁ። ሁለታችሁንም እንዳልኩት በጣም ብዙ ጥያቄዎች ናቸው የነበሩን፣ ግን ደግሞ ሰአታችን እሺ፣ አንድ ላይ አንድ ላይ ታጠቃልላላችሁ። ምክንያቱም መቋጨት ስላለብን አንድ ላይ ሀሳባችሁን ታጠቃልላላችሁ። እንዳልኩት በጣም ብዙ ጥያቄዎች ናቸው። ጥያቄዎቹ ያጠነጠኑት በዚህ በወሰን ጉዳይ ላይ ነው። እንዴት ነው የምትፈቷቸው? እንዴት ነው ወደ ሰላም መምጣት የሚችለው? እንዴት ነው የሚያበቃው ይሄ ጉዳይ የሚል ነው። እንግዲህ ሁለታችሁም የየራሳችሁ መሆናቸውን ሀሳብ ሰጥታችኋል። አድማጮች ያንን ሰምተዋል። ጥያቄዎችን በአንድም ይሁን በሌላ ዳሳችኋል። አብርሃም፣ ኤልያስ፣ ሞጅቢል አክመል፣ ሙልጌታ ሞላ፣ ምልአተ አማራ አባ አይ ነው ጌታቸው፣ እስከዚያ እነዚህ በሙሉ በጥያቄ የተሳተፉ ናቸው። ግን ጥያቄዎቹ ተመሳሳይ ስለሆኑ ነው ስማቸውን ብቻ ጠርተን የምናልፈው። አድማጮቻችን ለሰነዘሩት ጥያቄ ለተሳተፉ በሙሉ እናመሰግናለን። ከማጠቃለላችን በፊት ግን አቶ አምዶምም አቶ ዩሱፍም የመጨረሻ የመጨረሻ ማጠቃለያ ይሄ ይሄ ይሄ ነው የኔ ሀሳብ ይሄ ይሄ ነው የኔ ሀሳብ የምትሉትን ማጠቃለያ ስጡንና ውይይት እናጠቃል። አቶ አምዶም ለእርሶ ለስጥ እድሉን። ከጊዜያዊ አስተዳደር ጋር በተያያዘ አረና ፓርቲ መግለጫ አውጥተዋል። ስለ ወልቃይት፣ ስለ ምዕራባዊ ዞን፣ ስለ ደቡባዊ ዞን እና ለምን በዛ ሀሳብ ሰጠ ለምን የትግራይ ድምፅ ባንክ በሚል እኔንም አንድም ኢንጂነር አሉላ ሀፍተ አብ የሚባለው ከላይ እየመጣ ከአዲስ አበባም ከዚህም ገምግመን እናንተ እንድትነሱ አድርገናል የሚል መጥተዋል። ይሄ የመጣው ደግሞ ለምን ከውጭ ሀገርም ጣልቃ ገብነት ገባ፣ የደረሰውን ግፍ የደረሰውን በደል ለምን ዘገባችሁ፣ መግለጫው ደግሞ ለምን ስራ ጫደረግ ተብዬም እንዲነሳ ደወዳቤ ተነግረኛል። እኔም ድምፄ ካላሰማ እዛ ከምሰራ ድምፄን እያሰማሁ እዚህ መታገል በህዝቤ እና በወገኔ መታገል እፈልጋለው። ሌላው ደግሞ አሁን ስለራያም ተላም አሳብ አምስት ስለነበረ አሁን ይሄ አቶ ጎዳ ጎዳ አንዳርጋቸው ራያ መጥተው ምን አይነት ምላሽ ሰጡ? ለምንድን ነው ተሸማቀቀው አፍረው የተመለሱት? የሚል ራሳቸውን መጠየቅ ያስፈልጋል። በወልቃይት ያለው ሰው አሰናቅሎ ግዛቴ ነው ለማለት እንዴት ይቻላል? ህዝቡ ከሌለ እንዴት ነው መሬት ብቻ ይህን ይህን ይባ ነው የሚል አሰባለኝ። በአጠቃላይ ግን የትግራይ ህዝብ ብዙ ግፎች ይወስፈታል። ለዚህ ግጭት ጄኖሳይድን ተፈጽሟል። በተለይ በምዕራባዊ ዘም በሌሎች በህና አክሱም እና ሌሎች አካባቢዎችም ከህፃን እስከ ሽማግሌት ከዘጠና አምስት እድሜ ሰው ተገድለዋል ይሄ ግን ይዘን ዝም ማለት የለብንም። ማንኛውም የአማራ ህዝብም፣ የተቀረ ኢትዮጵያ ህዝብም፣ የትግራይ ህዝብም፣ ሌላው የዓለም ማህበረሰብ ማጋለጥ አለብን የሚል ነው። ሁለተኛው ይህን ህዝብ አፈናቅሎ ሰላሙም አይገኝም፣ ፍትህም አይገኝም፣ የሚፈለገው ግዛትም አይገኝም እና ይሄ ሊታሰብበት ይገባል የሚል ነው። እንደ ህዝብም ይህን የትግራይ ህዝብ የደረሰው ግፍ በቃላት አይገለጥም። እኛ እንደ ፓርቲ መግለጫ አስትናውጥተናል። በዚህ ምክንያትም የምክትልነት ስልጣን እና ዝነር የነበረች የኮንስትራክሽን ቢሮ ኃላፊነትም እንድናጣ ተደርጓል። ችግር የለውም፣ እኛ ከዚህ የኮንትራት ስልጣን በላይ ህዝባችን እናስቀድማለን። ለአብንም ሌላው የአማራ ኤሊቶችን ማስተላ ለምትፈልገው መልእክት እኛ አብረን የምንሆን ህዝቦች ነን። በመሬት ማስፋፋት ምክንያት ህዝቡን ማፈናቀል፣ መግደል፣ ችግር መዳረግ የለብንም ህብረተሰቡ የአማራና የትግራይ ህዝብ ወንድ በማች ነው። በዚህ ምክንያት እየደረሰ ያለው ግፍ በማይካድራም ያለው ትርክ ሌላ ነው። ሶስት እጥፍ አራት እጥፍ የተገደለው ትግራዋይ ነው። እዛ አብዛኛ ማለት ነው እንጂ አማራም አልተገደለም ማለት አይደለም። ስለዚህ ማስተላለፍ የምፈልገው በዚች ሀገር፣ በዚች ክልል፣ በዚች ህዝብ እየደረሰ ያለው ግፍ መቆም አለበት። የፌዴራል መንግስትም የህግ የበላይነት አከብራለሁ ብሎ ተንቀሳቅሷል። አሁን ግን መሬቱን ተፈናቅለዋል፣ ህግም የለም። ህዝቡን ተፈናቅለዋል፣ መሬቱን ተወረዋል። እና የት አለ ህጉን ማለት ይፈልጋለሁ። ህጉን አስገበር ከሆነ በምንድን ነው ወደ ነባር አስተዳደር የማይመለስ የሚ ጥያቄ ጠይቄ ማለት ይፈልጋለሁ። አመሰግናለሁ። አቶ ዩሱፍ አጠር አድርገው እርስዎም ያጠቃሉልንና መጀመሪያ አንዱም ችግር ዘላቂ ልባት ያስፈልጋል የሚል አቋም አለ። የችግርን ጥልቀትና መነሻ ተረኩር ብሉ ጠንቅቆ መዋጭ ያስፈልጋል። የብሄር ዘርተኮር ፖለቲካ እዚህ ሀገር በተለያየ ኢንቴሌጀንሲያ እና ዎች ወደ ኢትዮጵያ ፖለቲካ ማዕቀፍ መምጣት ነው። የኢትዮጵያን የፖለቲካ ካል ስሪቱ ፊት በዚህ ደረጃ ውስጥ ያስገባው ብለን ነው የምናምነው። እኛ የዘር ፖለቲካ ወይም ብሔርን መሰረት ያደረገ ፖለቲካ ከሃይማኖት ፖለቲካ እየተለዩ የመከራከሪ አይነት ሊደርጉበት አይችልም። አንድን ሰው በአማራ፣ በትግራይ፣ በኦሮሞ መደራጀት ይችላለ ከዛም በኋላ በዚሁ ስልጣን ትይዛለ የሚል ፖለቲካ አምብረሽ በሃይማኖት ተደራጅተ የመንግስት ስልጣን አትይዝም የሚለው ኢንጀክሽን ራሱ ውድቅ ነው የሚያደርግብሽ። ስለዚህ ኮንስቲቱሽናል ዴሞክራሲ በረጅም ሂደት በላሀት ጠራሽ ከተቀናጀ ትግል እያድር መስፈን አለበት። ግለሰብ ተስፈር ፖለቲካ ማለት ነው። እኛ እንደ አድን የአማራ አደረጃጀት ታክቲካሊ ወደ ኢትዮጵያ መዳረሻ ነው፣ የመቋቋሚያ መንገድ ነው። ተደልን ህዝባችን ተለይቶ ተቃጠትን መራፍ ለመዝጋት ነው ነው የማይታደረግ ጉዳይ። ዝም ብሎ የተቀላቀለ ግድያ አይደለም፣ ታርጌትድ ነው። አማራ ነው የተጠቀ። ፕራይመሪ ኮዛሊቲስ ይኖራሉ ወይም አማራ ስሌት እየተባሉ ልክ ማንኛውም ጀኖሳይድ በሚፈጽሙበት ጊዜ ትራፍቶች እንደሚሄድ ህዝቡ ነው መታየት ያለበት ቀዳርተዋል በዋልዳሃ አብረነ ለዚህ ሲምፓቲ አለ ምናምን እየተባለ የሚደረግ ጉዳይ ካልሆነ ዋናው ጉዳይ አማራውን የማጥፋት ጉዳይ ነው። ደግሞ በወንጀል ጉዳይም ጋይነ ዜንስቱ ማንጊ ጄኖሳይድ ለ አራ አርባ ስምንት ጊዜ ጄኖሳይድ ኮንቬንሽን ብለን ያኛው በሰብአዊነት ላይ በህዝብ ላይ የተካሄደ ጥፋት ነው። ምንም መለያ ታስቀምችል ጄኖሳይድ ግን የሆነ ዘርን

ቻውታው ሰው ተባብሎ መለያየት አይችልም። ስለዚህ በመጨረሻ ግን ማስታወስ የምንፈልገው አንድ ችግር ሲመጣ መሰረታዊ ችግር ከተፈጸመ አዙሪት ውስጥ ሳይክል ውስጥ ዊሽ ሳይክል ውስጥ የማስገባት እድል አለው። አሁን በትግራዋ ላይ ችግር ተፈጥሯል የሚለው ጉዳይ መነሻው በትግራይ ህዝብ ስንት ደባጊ ጽንፈኛ ስብስቦች በህዝብና በፖለቲካ አደረጋዜት ላይ ሲፈጽሙ የኖሩበት ሳይክል አካል ነው ተደርጎ መቆጠር ያለበት። በትግራይ ህዝብ አሁን አማራው ክፍል ውስጥ የሚኖረው መጠበቅ አለበት ይሄ አብንም ማጠናከር የሚሰራበት ጉዳይ ይሆናል። ነው የትግራይ ህዝብ ያለበት ሁኔታ እንገነዘባለን፣ እናዝናለን። አንዱ የፖለቲካ ሞኖፖሊ ስንፈኛው አካል ና ዘረኛው አካል የትግራይን ህዝብ የፖለቲካ ስፔስ ሞኖፖላይዝ አድርጎት ስለ ኖረ የተለየ ድምፅ ማሰማት ባለመቻላቸው አጓጉል ፍረጃ ሰለባ ሆኗል ብለን እናምናለን። ይህንን እያሻሻለን ህዝቡን በማገናኘት አንድ ነገር ወደዚህ ወደዛ የሚለው ጉዳይ ራሱ አሳሳቢ ወደማሆንበት ደረጃ

ለልጆቻችንና ለልጅ ልጆቻችን የምቶ ነገር የመፈር ጉዳይ ላይ ማተኩር ነው። ማረና ምህም ሁለታችሁንም በጣም አመሰግናለሁ። እንግዲህ እንደ ጥያቄዎቹ የተለያየ መሆን ሀሳቡ በተንተን ብሎ የቀረበ ነገር አለው፣ ግን ደግሞ ከአደረጋችሁት ውይይት አቋማችሁን ለመረዳት የሚያስችል ምላሽ ሰጥታችኋል። ሁለታችሁንም እጅግ አድርጌ አመሰግናለሁ። አቶ አምዶም ገብረስላሴ የአረና ትግራይ ለዴሞክራሲያዊ ፓርቲ የህዝብ ግንኙነት ኃላፊ እንግዲህ ቀደም ብዬ የትግራይ ክልል ጊዜያዊ አስተዳደር ምክትል የህዝብ ግንኙነት ኃላፊ በሚል አስተዋውቂዎት ነበር። አሁን ከዛ ኃላፊነቶት ላይ መነሳቶትን እንግዲህ አሁን ተረድተናል። የአማራ ብሔራዊ ንቅናቄ አብን ምክትል ሊቀመንበር አቶ ዩሱፍ ኢብራሂምም፣ ሁለታችሁም አድማጮች ለተነሱ ጥያቄዎች ምላሽ ለመስጠት ፈቃደኛ ሆናችሁ ስለተገኛችሁ እናመሰግናለን። በሌላ ጊዜ ደግሞ ሰፋ ያለ ሰዓት ይዘን ውይይቱን እንቀጥላለን። ለዛሬ በጣም አመሰግናለሁ። እናመሰግናለን። አመሰግናለሁ። አቶ ዮሐንስ አብርሃን፣ ዶክተር መሰንበት አሰፋን እንዲሁም ጽዮን። ተከታዩ ዘገባ ወደ ፀሐይ ይወስደናል። የኢትዮጵያ አቪዬሽን አጀማመር በኢትዮጵያ የአገር ውስጥ ቋንቋ በወጉ ያልተጻፈው ከ1921 እስከ 1928 ዓ.ም ያለው የኢትዮጵያ አቪዬሽን ታሪክ ላይ የሚያተኩር ፀሐይ የኢትዮጵያ አቪዬሽን አጀማመር የተሰኘ መጽሐፍ በካፕቴን ዘላለም አንዳርጌ ተጽፎ ወጥቷል። መጽሐፉ ፀሐይ የተባለችእና በሺ ዘጠኝ መቶ ሀያ ስምንት ዓመተ ምህረት ኢትዮጵያ ውስጥ ተሰርታ አገልግሎት ከመስጠቷ በፊት በኢጣሊያ ወረራ ምክንያት ወደ ሮም የተወሰደችን አይሮፕላን የሚያስተዋውቅ ሲሆን፣ አሁን የትና በምን ሁኔታ ላይ እንዳለችም በዝርዝር ይተርካል። ስምኝሽ የቆየ ከካፕቴን ዘላለም ጋር ተወያይታለች። አዳምጧቸው። መጀመሪያ ወደ መጽሐፉ ከመሄዳችን በፊት እስኪ ከአየር መንገድ ጋር ያለህ ትውውቅ መቼ ይጀምራል? ለምን ያክል ጊዜ አገልግልሃል? ሰላሳ አራት አመት አየር መንገድ አገልግያለው። ከፓይለት ትሬኒንግ ተመርቄ በረዳት አብራሪነት በተለያዩ አውሮፕላኖች ላይ አገልግያለው። ከዛም በእድገት ወደ ካፕቴንነት ተዘዋውሬ በተለያዩ አውሮፕላኖች ላይ አገልግያለሁ። ባለፉት አስር ዓመት ቀደም ደግሞ የቦይንግ ሰባት መቶ ሰባ ሰባት እና የቦይንግ ሰባት መቶ ሰማኒያ ሰባት ዋና አብራሪ ካፕቴን ሆኜ የምወደው እና የማፈቅረውን ድርጅቴን እያገለገልኩ ነው። ወደ መጽሐፍ ላይ ወዳለው ታሪክ እንምጣና በዚያ ዘመን የነበረው የኢትዮጵያ አቪዬሽን ታሪክ ምን ይመስላል? የኢትዮጵያ አቪዬሽን አጀማመር ቀደም ያለ ነው። ቀደም ብለን እንድንጀምር እና አድቫንቴጅ እንድናገኝ ያደረገን ትልቁ ነገር በነፃነት መኖራችን ነው። ምክንያቱም አንድ ተቋም ወይም ደግሞ አንድ አየር መንገድ ለማቋቋም በርካታ ገንዘብ ስለፈሰሰበት ብቻ ሳይሆን ሙያው የሚቀባበል ነው። አሁን ለምሳሌ ያህል የመጀመሪያው ፓይለት የሚቀጥለውን ያስተምራል የሚቀጥለውን እና እነሱን ትምህርት እየተቀበለ ነው። እኛ ደግሞ የተማርነውን ደግሞ ከኛ በታች ላሉት እነሱን ደግሞ እንደዚሁ የሚቀጥል ነገር ነው እና የኢትዮጵያ አቪሽን በዚህ ጥሩ አድቫንቴጅ አግኝተናል ብዬ አስባለሁ። መጽሐፍ ላይ ከጣሊያን ወረራ በፊት የኢትዮጵያ አቪሽን ታሪክ ከዛ በፊት መኖሩ ብቻ ሳይሆን አብራሪዎችን የማሰልጠን ደረጃ ላይ እንደነበር ጠቀስ ታደረጓለህ። ና እስኪ ንገረን የዛን ጊዜ የነበረው የአብራሪነት ስልጠና የቴክኒሽያንነት ሁኔታ ምን ይመስል ነበር? በመጽሐፉ ላይም ጠቅሻለሁ የአውሮፕላን አገባብ እንዴት እንደነበረ። በሺህ ዘጠኝ መቶ ሀያ አንድ ዓመተ ምሕረት ነው ኢትዮጵያ ለመጀመሪያ ጊዜ የገባው ነሐሴ አስራ ሁለት ሺህ ዘጠኝ መቶ ሀያ አንድ ዓመተ ምሕረት ነው። ከፈረንሳይ አገር የተገዙ አውሮፕላኖች ነበሩ፣ ሶስት አውሮፕላኖች። የመጀመሪያው አውሮፕላን ጅቡቲ ላይ ተገጣጥሟ ወደ አዲስ አበባ እያበረረ ያመጣት ሙሴ ኦንድሬ ማይ የሚባል የፈረንሳይ የሰላሳ ሁለት ዓመት ወጣት ነው። መጀመሪያ ያረፈበት ቦታ የአሁኑ የኢትዮጵያ አየር ኃይል ዋናው መስሪያ ቤት ወይም ደግሞ ኤርፖርቱም ያለበት ሀረር ሜዳ የሚባለው ቦታ ያለበት ቦታ ነው። ሌላ ሁለተኛ ሆኖ የገባው አውሮፕላን ዥንከርስ ሰርቲስሪ የሚባል ተለቅ ያለ ኦል ሜታል ወይም ደግሞ ሙሉ ሰውነቱ ካሉሚኒየም የተሰራ የዛን ጊዜ እንደ ብርቅ የሚታይ ነው በአብዛኛው ሸራ መሳይ ጨርቅ ያላቸው አሮፕላኖች ነበሩ። እነዚህን ሁለት አሮፕላኖች በሚያዙበት ጊዜ ኮንትራት አግሪመንት ውስጥ ፓይለቶቹ በሚመጡበት ጊዜ ኢትዮጵያውያኖችን ያስተምሩልናል ብለው ንጉሠ ነገሥቱ ውል አስፈርሟቸው ነው የመጡት ሲመጡ እነዚህ አሮፕላኖች ከመጡ በኋላ የኢትዮጵያውያን ተማሪዎች ተመልምለው ምለው አዲስ አበባ ላይ ጃን ሜዳ ላይ ነው ትምህርት የጀመሩት። በጊዜው ሰባት የሚሆኑ ተማሪዎች ነበሩ የተመለመሉት። መጽሐፍ ደግሞ የተሰየመው ፀሐይ፣ ስለተባለች ኢትዮጵያ ውስጥ ተሰርታ ጥቅም ላይ ሳትውል በጣሊያን የተወሰደች አይሮፕላን ስም ነው እና እስኪ ስለ ፀሐይ ደግሞ አጫውተኝ። ኢትዮጵያ በዛን ወቅት አይሮፕላን የመስራት አቅም ነበራት? ጥሩ ጥያቄ። በብዙዎቻችሁ አእምሮ ውስጥ እየተጉላላ ይመስለኛል። ካፕቴን ዘላለም መልሳላቸው ለቅምሻ ይህችን ካስደመጥናችሁ ለነገሩ ጊዜውም አልበቃንም እና በሌላ ዝግጅት ሙሉውን ይዛ ትመለሳለች። ሌልኝ ለዛሬው ካፕቴን ዘላለምንም ስምኝሽንም አመሰግናለሁ። የተከበራችሁ አድማጮች ዝግጅታችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስንሰናበታችኋለን። ሰሎሞን አባተ ነኝ። መልካሙን ሁሉ እንመኛለን። ከእኛ ጋር ስለቆያችሁ እናመሰግናለን። ኮቪድ-19 በኢትዮጵያ እየበረታ ነው። በየቀኑ የሚሞተው ሰው ቁጥር ከሀያ እያሻቀበ ነው። እርስዎም ዘወትር አደጋ ላይ ነው። ሊያቆሙት ግን ይችላሉ። ከመጠንቀቅ አይቦዝኑ። ሰላም ጤና ይስጥልኝ። በደናደም E